ሰላም ለህሊናኪ አሊ ወሰናያት ልማዱ ወገቢረ ምህረት መፍቅዱ ማርያም ንንግ ዳዊት በለት ተወልዱ ንዝኒ በአዛብ ኪ ዘይትረከብ ዘመዱ ወማየ ሕይወት እጽብኒ እምበረድ ጻዕዱ